የኢትዮጵያው ገዢ ፓርቲ ኢህአደግና ተቃዋሚ ድርጅቶች ተቀምጠው ለመደራደር በያዙት ዕቅድ መሠረት የቅድሚያ ውይይት ሲያካሄዱ ከቆዩ በኋላ መድረክና ሰማያዊ ፓርቲ ከድርድሩ ራሳቸውን ማግለላቸውን አሳውቀዋል። ሌሎቹ ተቃዋሚ ድርጅቶች ግን በድርድሩ ስነ ምግባር ላይ ለስምንተኛ ዙር ሲነጋገሩ ከቆዩ በኋላ ልዩነቶቻቸውን አስመዝግበው የዋናውን ድርድር መጀመር እየጠበቁ መሆናቸውን ገልጸዋል። አቶ አሰፋ ሀብተወልድ የመላ ኢትዮጵያ አንድነት ድርጅት ተቀዳሚ ምክትል ፕሬዚደንትና ፕሮፌሰር በየነ ጴጥሮስ የመድረክ ሊቀመንበር አቋሞቻቸውን ባለፈው ቅዳሜ በቀረበው ቃለም ጠይቅ አብራር አብራርተዋል ዛሬ ደግሞ ከአቶ ልደቱ አያሌው የኢትዮጵያ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ አባል ጋር የተደረገውን ቃለም ጠይቅ እናቀርባለን። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ መድረክ አራት ድርጅቶችን የወከለና ሰፊ ተሞክሮ ያለው ባለፈው ምርጫም ለምሳሌ ከኢህአደግ ቀጥሎ ብዙ ተወዳዳሪዎችን ያቀረበ በመሆኑ ለየት ያለ ቦታ ማግኘት እንዳለበት በመግለጽ ኢህአደግም ሆነ ሌሎች ድርጅቶች እውቅና እንዲሰጡት ያስፈልጋል ማለታቸው ይታወሳል ከሀያ አንድ ፓርቲዎች ጋር እንዴት መደራደር እንደሚቻልም አይታወቅም ብለዋል ሦስቱን ሰዎች ያነጋገረቻቸው አዳነች ፍስሐዬ ናት አቶ ልደቱ ፕሮፌሰር በየነ ጴጥሮስ ላነሷቸው ነጥቦች ምላሽ በመስጠት ይጀምራሉ ሁለቱን ለያይቱ ማየት ጠቃሚ ይመስለኛል ሀያ አንድ ድርጅቶች ለድርድር መቅረባቸው እርግጥ ነው የድርድሩን ሂደት አስቸጋሪ ያደረገዋል ስለዚህ ኢዴፓም ይህ ነገር አሳስቦት ድርድሩ ከመጀመሩ በፊት አንድ መግለጫ አውጥቶ ነበር እና ኢሕአዴግ ያው ገዥ ፓርቲ ነው፣ አንድ ድርጅት ሆኖ ይደራደራል። ተቃዋሚዎች ሲቻል አንድ ኮሚቴ ነገር አቋቁመን በጋራ መደራደር የምንችልበት ሁኔታ ቢፈጠር፣ አንድ መሆን እንኳ ካልቻልን ቢያንስ ሁለት ወይም ሶስት ሆነን ከምንቀራረበው ጋር ተባድነን ብንቀርብ የተሻለ ነው የሚሆነው። አለበለዚያ ሀያ አንድ ሀያ ሁለቱ ድርጅት በአንድ የድርድር ጠረጴዛ ዙሪያ የሚያደረገው ድርድር አስቸጋሪ ይሆናል የሚለውን ነገር እኛም እንጋረዋለን። ይሄን መግለጫ ካወጣን በኋላ አንድ አምስት ፓርቲዎች የመግለጫችንን መንፈስ አምነውበት በድርድሩ ሂደት እየተማከሩ ከኛ ጋር ለመስራት ቢያንስ በቃል ደረጃ ስምምነት ላይ ደርሰን እስካሁን በነበረውም ሂደት እየተማከርን ድርድሩን ለማካሄድ እየሞከርን ነው። የመጀመሪያው ግን መድረክ የተለየ ቦታ ይሰጠው ኢትዮጵያ ውስጥ ያለው ጠንካራና ሀቀኛ ተቃዋሚ መድረክ ብቻ ነው እና ከኢህአዴግ ጋራ ብቻችን ልንደራደር ይገባል የሚል ጥያቄ ነበር። አሁን ትንሽ ስለዘብ ብሎ ደግሞ የተሻለ ቦታ ሊሰጠን ይገባል የሚል አባባል ነው የቀረበው። ይሄ ተቀባይነት የሚያገኝ አስተሳሰብ አይደለም። እርግጥ ነው መድረክ የአራት ፓርቲዎች ጥምረት ነው። አራት ፓርቲዎች ከፈለጉና ይጠቅመናል ካሉ በአራት ፓርቲ ገብተው መደራደር ይችላሉ። አይጠቅመንም አንድ ላይ መደራደሩ ይጠቅመናል ካሉ አንድ ሆነው ሊደራደሩ ይችላሉ። ያ የነሱ ምርጫ ነው። ነገር ግን ትንሽ ደስ በማየት መልኩ እኛ ጠንካራንን፣ እኛ የተሻለንን፣ እኛ ልምድ አለን ብቻችን ከኢህአዴግ ጋር እንደራደር የሚለው ጸረ ዲሞክራሲ የሆነ አስተሳሰብ ነው። ኢህአዴግን የተጠላበት አንዱ ምክንያት ይሄ ነው። እንደውም ኢህአዴግ ተሽሏል። አሁን በብሔራዊ ደረጃ እውቅና ያገኙ ፓርቲዎች ሁሉ እንዲደራደሩ ነው የፈቀደው። ከሁሉም ጋር እደራደራለሁ ነው ያለው። አንድ ተቃዋሚ የሆነና በዲሞክራሲ ይታገላል የሚል ፓርቲ እኔ ብቻዬን ከኢህአዴግ ጋር እደራደር ወይም የተሻለ ቦታ ይሰጥ ብሎ መጠየቅ አንድ ዲሞክራቲክ የሆነ አስተሳሰብ ነው። ኢህአዴግም አይቀበለውም። ኢህአዴግ ብቻ አይደለም፣ ኢህአዴግ ሊቀበለው እኛ እንቀበለው። ስለዚህ በድርድር ዙሪያ የሚቀርቡ ፓርቲዎች ሁሉ በእኩልነት መንፈስ መብታቸው ተከብሮ መደራደር አለባቸው። ከዛ ጋር ተያይዞ እንግዲህ የሚሉት ምንድን ነው እነዚህ አነስተኛ ድርጅቶች ምን ያህል ድጋፍ እንዳላቸውም አይታወቅም። በተቃውሞም ቢሆን ምን ያህል አስተዋጽኦ እንዳላቸውም አይታወቅም እና በዛ ደረጃ መታየትም ተገቢ እንዳልሆነ አድርገው ነው እንግዲህ የሚናገሩት። እንግዲህ ማን ጠንካራ ነው ማን ደካማ ነው፣ እዛ ክርክር ውስጥ መግባት አልፈልግም። መለኪያ ይሆን የነበረው በህዝብ ተመርጠን የተወካዮች ተወካዮች ምክር ቤት ወይም ክልል ምክር ቤት መቀመጫ ቢኖረን ያን መቀመጫ ጠቅሶ እኔ የተሻልኩ ማለት ይቻላል። በኢትዮጵያ ፖለቲካ በመቆየት ረገድ ብዙ ዓመት አስቆጥር ያለው ከሆነ ሌላ ጉዳይ ነው። በአባላት ብዛት፣ በህዝብ ድጋፍ ሁላችንም የተሻለ ጥንካሬ ያለን ብለን እናምናለን አንዳችን ከሌላችን ጋር ስንነጻጸር። ግን በመሰረቱ ኢትዮጵያ ውስጥ ያለን ተቃዋሚ ፓርቲዎች አሁን በእኔ እምነት ለኢትዮጵያ ህዝብ ትግል የሚመጥን ጥንካሬ ያለን ብዬ አላምን። ሁላችንም ደካሞች ነን፣ እየታገልን ያለ ነው። ገና ለመጠናከር ነው። እነ ዶክተር በየነ የሚመሩትን ፓርቲ አንዳችንን ከሌላችን እናወዳድር ካል፣ እኛ ከእነሱ እንሻላለን የምንልበትን ብዙ ነገር መጥቀስ ይቻላል። ግን ጠቃሚ ነው ብያለሁ። ስለዚህ አዎ፣ ፕሮፌሰር በየነ ረዥም ዓመት የኢትዮጵያ ፖለቲካ ውስጥ ቆይተዋል። እሳቸው የመሯቸው የፖለቲካ ድርጅቶች ሁሉ ከጊዜ ወደ ጊዜ እየተዳከሙ የኢትዮጵያ ፖለቲካ ቦታ እያጡ ሲሄዱ ሲጠናከሩ አላየንም። ግን ዋናው መታየት ያለበት መርሁ ነው። አንድ ፓርቲ ባህያ ተመዝግቦ ካይተሪያውን አሟልቶ ፍቃድ እስካገኘ ድረስ ማክበር አለብን። እውቅና አለሁ። እንዲህ አይነት አስተሳሰብና መርህ የሚያራምድ ተቃዋሚ ፓርቲ ደግሞ ነገ መንግስት የመሆን እድል በታሪክ አጋጣሚ ቢያገኝ የሌሎችን መብት ሊያከብር አይችልም። ያፈልጋል መብታቸውን ውጡ ለመውጣት ያን እናከብራለን። ግን ለአገር አሁን ኢትዮጵያ ላለችበት ተጨባጭ ሁኔታ ግን ይጠቅማል ብለን አናምንም። ኢህአዴግም አምባገነን የሆነ አስተሳሰቡን ትቶ ለዘብ ብሎ ከተቃዋሚዎች የሚቀርበውንም ሀሳብ ለመቀበል ክፍት መሆን አለበት። ተቃዋሚዎቹን ደግሞ በሆደ ሰፊነት እያንዳንዱ የምናቀርበው ሀሳብ ተቀባይነት እንዲያገኝ ሳይሆን የሀገርና የህዝብ ጥቅም የሚገኝበትን ነጥብ ላይ ትኩረት አድርገን ሴሪየስሊ መወያየት አለብን። እንግዲህ ቅድም ያነሱት ጉዳይ አለ። እናንተ በበኩላችሁ አምስት ድርጅቶች ጋር እየተመካከላችሁ እንደምትሰሩ በዚህ በድርድር ጠቀሳ አድርገዋል። እና አንደኛ እነማን እነማን ናችሁ? ሁለተኛ ደግሞ በምን መልክ? እንግዲህ ፓርቲዎቹ ሰማያዊ ፓርቲ፣ መኢአድ፣ ኢዴፓ፣ ኢራፓ እና መኢዴፓ የሚባል ፓርቲ እንዲሁም አንድ ሌላ ተጨማሪ ስድስተኛ ፓርቲም በሂደቱ ውስጥ አብሮ ጀምሮ እንደነበር አውቃለሁ። እና እነዚህ አምስት ወይም ስድስት ፓርቲዎች መጀመሪያ ለምሳሌ በድርድሩ ሞዳሊቲስ ላይ አማራጭ ሀሳብ እንድናቀርብ ሲወሰን አምስቱ ድርጅቶች ተነጋግረን የጋራ ሀሳባችንን ጨምቀን የጋራ ጥያቄ ነው ያቀረብ ነው። በዛ ዙሪያ ሌሎቹ ፓርቲዎችም እንዲሳተፉ ጠይቀን ነበር። ግን አንዳንዶቹ ፓርቲዎች ሌላ እንደዚሁ አስራ አንድ ፓርቲ የሚሆኑ የራሳቸውን ጥምረት ፈጥረው በተመሳሳይ ሁኔታ ማቅረባቸውን አውቃለሁ። በተናጠል ብቻውን ያቀረበው መድረክ ነው። ከዛም በኋላ በነበረው ሂደት በሞዳሊቲው ላይ በተደረጉት ውይይቶች ሁሉ እየተገናኘን እየተነጋገርን፣ በሁሉም ነገር ላይ ልንስማማ ስለማንችል በሚያስማሙን ጉዳዮች ላይ እየተመካከርን ነው። አሁን እንግዲህ ሰማያዊ ፓርቲ ድርድሩን አቋርጬ ወጥቻለሁ ብሏል። ከዛ ውጭ ውጭ ያሉት ፓርቲዎች ግን አሁንም በተመሳሳይ ሁኔታ በቀሪዎቹ በዋናው አጀንዳ ጉዳይ መነጋገራችን ይቀጥላል ብለን ነው የምናስበው። ይሄ ብቻ አይደለም። በእኛ እምነት ተቃዋሚ ጎራ እንደ ጎራ እንደዚህ አይነት ጠንከር ያለ መድረክ ፈጥረን እየተነጋገርን ብንገባ ለድርድሩ ስምረት በድርድሩም ሂደት ደግሞ ውጤት ለማግኘት ይጠቅመናል ብለን ነው የምናስበው። እሺ እንግዲህ አቶ ልደቱ አያሌው ወደ ማገባደድ ነንና እስካሁን ያልተጠቀሰ ለመናገር የሚፈልጉት ነገር ካለ። ብዙም አዲስ ነገር ለማለት አይደለም፣ ግን ምንድን ነው አገራችን ከሰባት ከስምንት ወር በፊት የነበረችበት ሁኔታ ግልጽ ነው ለማንም ኢትዮጵያዊ። በታሪካችን አይተነው የማናውቀው ብጥብጥ ፍጅት ነው ኢትዮጵያ ውስጥ የተከሰተው። ይቻ ሀገርም ደግሞ በዲሞክራሲ ስርዓት እየተመራ ሆኖ ካለች ከሀያ አምስት ከሀያ ስድስት ዓመት በኋላ አሁን በአስቸኳይ ጊዜ አዋጅ ነው እየተመራች ያለችው። ህዝቡ ውስጥ አገሪቱ ውስጥ የተፈጠለው የተፈጠረው የፖለቲካ ቅራኔ በሰከነ ውይይትና ድርድር በሰጥቶ መቀበል ሂደት መለዘብ ካልቻለ፣ መፍትሄ ማግኘት ካልቻለ የዚች ሀገር መጻኤ ህልውና አደጋ ውስጥ ነው ያለው። ስለዚህ እኔ ህዝቡ የበለጠ ትኩረት ሰጥቶት እዚህ ድርድር በፖለቲካ ፓርቲዎቹ ላይ ጫና መፍጠር አለበት የሚል መልእክት ነው ማስተላለፍ መሰለኝ። እሺ እንግዲህ አቶ ልደቱ አያሌው ለሰጡኝ ማብራሪያ በጣም አመሰግናለሁ። እኔ ምድሉ ስለተሰጠኝ በጣም ነው አዳነች